ዛሬ የምንማርበት ትምህርት ቅድም ርዕሱን እንደነገርኳችሁ ማለት የጥቅሱን ስፍራ እንደነገርኳችሁ በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ጀምሮ ያለውን ነው የምንማረው። ርዕሳችን ሰላም ለናንተ ይሁን የሚል ይሆናል። ሰላም ለናንተ ይሁን። ምንባቡን ዘግየት ብላችሁ ለመጣችሁት እንደገና አነበዋለሁ። ነገር ግን ከአስራ ሁለቱ አንዱ ዲዲሞስ የሚሉት ቶማስ፣ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታ አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከስምንት ቀን በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆች የኔ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፤ ሳያዩ የሚያምኑ ብፁዓን ናቸው አለው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሆን የምንሰማው የአምላካችንን ቃል ወደ ንስሐ የሚያደርሰን፣ ለሥጋ ወደሙ የሚያበቃን፣ ሕይወታችንን የሚለውጥ እንጂ ለፍርድ እንዳይሆንብን የአምላካችን ፈቃዱ ይሆንልን። አንዳንድ ቃላት ከወትሮው የበለጠ ትርጉም የሚኖራቸው ጊዜ ይኖራል። ሁሌ የምንጠቀምባቸው ቃላቶች ሆነው እያሉ ድንገት አንድ ቀን የተለየ ትርጉም የሚኖራቸው ጊዜ ይኖራል። ትላንት ከትላንት ወዲያ ምንም ትርጉም የማይሰጡን ቃላቶች ዛሬ ትርጉም የሚሰጡን ይሆናሉ። ጤንነት፣ በሽታ የሚለው ቃል ትላንት ከትላንት ወዲያ ለአንዳንዶቻችን ከመዝገበ ቃላት ቃላትነት ወይንም ደግሞ ከሆስፒታል ጋር ከተገናኘ ቃልነት በስተቀር ምንም ትርጉም ለኛ የማይሰጥ ሆኖ ኖሮ ይሆን ይሆናል ዛሬ ግን በጣም የምንጨነቅ ስለሱ በጣም የምናስብ ደግሞ አለን። ልጅ የሚለው ቃል ከረብሻ ጋር ብቻ ሁሌ ከአይምሯችን ጋር የሚገናኝብን ብዙዎች ነበር። ዛሬ ደግሞ ያ ሁሉ ተቀይሮ ልጅ ሲባል ለካስ የሚያንሰፈስፍ፣ ለካስ የሚያሳሳ፣ ለካስ የሚያስጨንቅ፣ ለካስ እንቅልፍ የሚያሳጣ እንደሆነ የህይወት ዓላማን ሁሉ አብሮ የሚያስይዝ እንደሆነ ተገንዝበናል። አንዳንድ ቃላቶች መጥፎ ትዝታ የሚያመጡ ናቸው። የቀን ቅዠትም የሚሆኑ ናቸው። ቀይ ሽብር ሲል አንድ ሰው ሲናገር ስንሰማ እንኳን አይደለም፣ ብዙዎቻችሁ ታላላቆቼ ናችሁ፣ ያለፋችሁበት ታውቃላችሁ። እንኳን እናንተ ቀርቶ እኛ በትዝታ በህልም አለም እንኳን ሆኖ የምናስበው ሰዎች ምናስበው ልጆች የነበርን ያኔ ምን ያህል የሚዘገንን እንደነበር ትዝ ይለናል። አሸባሪነት ሲባል ዛሬ ዓለምን ሁሉ የሚያስፈራራ ነው። በነገራችን ላይ ይሄንን አሸባሪነት ወይም ቦምብ ወይም ሌላ ነገር የሚል ቃል አውሮፕላን ማረፊያ ውስጥ መናገር የሚያስቀጣ ሁሉ እስከመሆን ደርሷል አይደል ና በዚህ ምንባባችን ላይ የምናየው ቃል በመካከለኛው ምስራቅ የተለመደ ቃል የነበረ ነው። ሰላም ለናንተ ይሁን ማለት በሌላ ቋንቋ እንደምንህ እንደ ማለት ነው ሻሎም እንደ ማለት። ሰላም ለኩልክሙ የሚለው በቅዳሴያችን ላይ የምንጠቀምበት የሰላምታ ቃል የነበረ ነው። ነገር ግን በዚህ እለት ጌታ በተነሳበት ዕለትና በሳምንቱ ሐዋርያት ይሄንን ቃል ሲሰሙ የተሰማቸው የዘወትር ሰላምታ አልነበረም። ሐዋርያት ይሄንን ቃል ሲሰሙ የተሰማቸው ሁሌም ያውቁት ሰላምታ አልነበረም። ምክንያቱም ያን ጊዜ እነዚያ ደቀ መዛሙርት ፈርተውና ተጨንቀው በምን ውስጥ ነበሩ ነው የሚለው። በምን ውስጥ ነበሩ? በዝግ ቤት ውስጥ ነበሩ። በራቸውን ዘግተው ተቀምጠው ነበር። አስተውሉ! እነዚህ ደቀ መዛሙርት የፋሲካን በዓል ለማክበር ከጌታ ጋር ከገሊላ ወደ ኢየሩሳሌም የመጡ ናቸው። አብዛኛዎቹ ገሊላውያን ናቸው። አብዛኛዎቹ የኢየሩሳሌምን ከተማ ምንነት የማያውቁ ናቸው። መምህራቸውን ተከትለው ነበር የመጡት። ነገር ግን መምህራቸው በምክረ ካህናት ካህናት አይሁድ በአይሁድ ካህናት ምክር በሕዝቡም ጩኸት አልፎ ተሰጠ፣ ተሰቀለ። ስለዚህ ነገ ከነጎዲያ የእሱ ጣፈንታ ይደርስብናል ብለው በዝግ ቤት ውስጥ ተጨንቀው ነበር ቁጭ ብለው የነበሩት። አንዳንዶቹ ደግሞ የሆነ ወሬ ሰምተው ነበር። ምን የሚል ወሬ? ጌታ ተነስተዋል የሚል ወሬ። ነገር ግን ስላላዩ ግራ ተጋብተው ነበር። በዚህ መካከል ነው የተዘጋውን በር ሳይከፍት የተዘጋውን በር ሳያንኳኳ በመካከላቸው ተገኘና ጌታ ምን አላቸው? በአንድ ላይ በሉልኝ ምን አላቸው? ሰላም ለእናንተ ይሁን። እንዴት ደስ የሚያሰኝ ቃል። ቤንጃሚን ፍራንክሊን የተባለው ሊቅ ምን አለ? የጦርነት መልካም የሰላም ክፉ የለም አለ። የቱንም ያህል ነገራችንን ብናሳካው የጦርነት መልካም የለም። ካቶሊክ ጀስትዋር የምትለው የጽድቅ ጦርነት የምትለው ቴዎሎጂ አላት፣ ግን ኦርቶዶክሳውያን አንቀበለውም። አላስፈላጊ ክፋት ነው ምትለው ጦርነትን ወይንም ደግሞ ሳንወደው በግዳችን የምንገባበት ነው እንጂ የቱንም ያህል ቃላችንን ብናሳምረው መልካም የሆነ ጦርነት የለም። የቱንም ያህል ደግሞ ብናክፋፋው ደግሞ እ መጥፎ ሰላም የለም። እውነቱን ነው። ትክክለኛ አባባል ነው። ሰላም ለእናንተ ይሁን አለ። ዛሬ ይሄ ቃል ለኛ ለኢትዮጵያውያን የቀን ናፍቆታችን ነው። ለህዝባችን የቀን ናፍቆታችን ነው። በእውነትም ይህን ቃል ሊናገረው የሚገባው አምላካችን እርሱ የሰላም አምላክ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር። ገና ከመወለዱ በፊት በትንቢተ ኢሳይያስ ምዕራፍ ዘጠኝ ላይ እንደምናገኘው ነቢያት የእሱን ሰላምነት ተናግረው ነበር። ሕፃን ተወልዶልናልና፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይልና ዝቅ ብሎ ምን ይላል? ለሰላሙም ፍጻሜ የለውም። ዋልቦ ማህለት። ለሰላሙ ለሰላሙ ፍጻሜ የሌለው አምላክ ነው ተባለ። በተወለደበትም ሌሊት ሰውና መላእክት ምን ብለው ነበረ የዘመሩት? ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰው ሁሉ። ክብር ለእግዚአብሔር በሰማያት፣ በምድር ደግሞ ምን ይሁን? በምድር ምን ይሁን? ሰላም አለ ምክንያት አይደለም። የተወደዳችሁ አባቶች፣ እናቶች አለ ምክንያት አይደለም። ጌታችን መድኃኒታችን የሰላም አለቃ ወደዚህ ዓለም የመጣበት ምክንያት አለ ምክንያት አይደለም። ከተነሳ በኋላ የመጀመሪያው ቃል ለኛ የነገረን ምን የሚል ቃል ነው? ሰላም ለእናንተ ይሁን። እስቲ በሉት ግዴላችሁ። የተነሳው ጌታ፣ ሞትን ድል ያደረገው ጌታ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሳይከፍተው የተነሳ አምላክ ምን ነበር ያለን ለኛ? ሰላም ለእናንተ ይሁን። ያ ምንድን ነው እንደዛ ያለን? የኖርዌይ የሳይንስ አካዳሚ ፕሬዝዳንት የነበሩ ሰው ከእንግሊዝ፣ ከጀርመን፣ ከህንድና ከግብፅ ሊቃውንትን ሰብስበው የሰው ልጅ ታሪክን መመዝገብ ከጀመረበት ጊዜ ጀምሮ ዓለም እንዴት እንደኖረች ማጥናት ጀመሩ። እንዴት ነበር ሰው ይኖር የነበረው? የሚገርም ነገር ልንገራችሁ። የሰው ልጅ ታሪክን መመዝገብ በጽሁፍ ማስፈር የጀመረው ከ3600 አመት ዓለም ጀምሮ ነው ይባላል። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ በሰላም የኖርነው ለሁለት መቶ ዘጠና ሰባት አመት ብቻ ነው። የተቀረው ሺዎች አመታት በሙሉ በምንድን ነው ያሳለፍ ነው? በጦርነት ነው። ያንን ሁሉ ዓመታት ያሳልፍ ነው በጦርነት ነው። በእነዚያ ጦርነቶች እኔ አይደለሁም የተናገርኩት። በእነዚያ ጦርነቶች አንድ 3 ነጥብ 64 ቢሊየን ህዝብ አልቋል። ቢሊየን ነው ያልኳችሁ ሚሊየን አይደለም። ሚሊዮንማ የአንደኛው ዓለም ጦርነት እንኳን ራሱ በራሱ በመቶ ሚሊዮን የሚቆጠር ህዝብ ነው የጨረሰው። ስታሊን እንኳን የገዛ ሰዎችን ስንት ስንት ነው የጨረሰው ሰላሳ ሚሊየን ነው የጨረሰው? ሂትለር የአንድ ጎሳ አይሁዶችን ብቻ ስንት ነው የጨረሰው? ስድስት ሚሊዮን ነው ወገኖቻችን ሩዋንዳ በመቶ ቀናት ውስጥ ስንት ነው ያለቀው ከአንድ ሚሊየን በላይ በመቶ ቀናት ውስጥ እግዚአብሔር ያስበን እኛን የሰው ልጆችን ሰላም ለእናንተ ይሁን አለ ይገርማችኋል እኮ እንዲህ ደግሞ የምናልቅበትን ነገር የምናከናውነው በእንዴት ያለ ኃይለኛ ነገር መሰላችሁ? እነዚህ ሊቃውንቶች ሲያጠኑ እስከ ዛሬ ለጦርነት ያወጣነው ወጪ እስከ ዛሬ ለጦርነት ያወጣነው ወጪ ስፋቱ ዘጠና ሦስት ማይል የሆነ ውፍረቱ ደግሞ ሠላሳ ሦስት ፊት የሆነ ሠላሳ ሦስት ፊት ማለት ይሄ ስንት ፊት ይሆናል? ሃያ ስንት ይሆናል? 25 ያልፋል። እሺ ጥሩ፣ ትንሽ ከፍ ያለ ማለት ነው። ከዚህ ውፍረቱ ይሄን የሚያህል ስፋቱ ዘጠና ሦስት ማይል የሚሆን ዓለምን እንደ መቀነት የሚጠቀልል የወርቅ መቀነት መስራት ይችል ነበር ማለት የወርቅ አስፋልት መስራት ይችል ነበር። ይታያችኋል ውሸትም ይሁን እውነትም ግን አንድ ነገር አስተውላለሁ። ዛሬ እንኳን ለኢራቅ የሚወጣው ወጪ ምን ያህል እንደ እውነት አስተውላላችሁ? በአንድ ቀን የሚወጣው ወጪ፣ ሰላም ለእናንተ ይሁን አለን አምላካችን። ምክንያቱም እኛ ሰላምን ልናመጣ አልቻልንም። ብዙዎቹ ጦርነቶች የተደረጉት ሰላምን ለማምጣት ነው ነገር ግን ከሰው ልጆች ታሪክ እንደምናየው ጦርነት ሰላምን ሲወልድ አላየንም፣ ሌላ ጦርነትን ሲወልድ ነው የምናየው ብለው ነበር። በጣም ሊቃውንት ነን ያሉት እነ ሲሲሮ ምን ነበረ ያሉት? በጦርነት በኩል ሰላም ይገኛል አሉ። ግን አልሆነም። ለዚህ ነው ኋላ ላይ በሕይወቱ መጨረሻ ላይ ምን አለ? ሕይወታችንን ሁሉ ከፍለን ሰላምን ብናገኝ ይሻለናል አለ። ራሱ ስለ ጦርነት በጣም ብሎ ነበር። ነገር ግን የሰው ልጅ ሰላምን ሊያገኝ አልቻለም። ስለዚህ የሰው ልጅ የጠፋበት ሰላም ስለነበረ ጌታ በተወለደ ጊዜ መላእክትና ሰዎች በአንድ ላይ ሆነው ምን ብለው ዘመሩ? ሰላም ስብሃት ለእግዚአብሔር በሰማያት በሰማያት፣ ምስጋና ይሁን ክብር ይሁን፣ በምድር ደግሞ ምን ይሁን? ሰላም ለማን ለሰው ልጆች ሰላም ለሰው ልጆች ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል ሐሙስ ማታ ደቀ መዛሙርቱን ሲሰናበታቸው፣ የነገራቸው ነገር ቢኖር ነበረ ጥቂት ጊዜ ታዝናላችሁ አላቸው። ጥቂት ጊዜ ታዝናላችሁ፣ ነገር ግን ከዚያ በኋላ ደስ ይላችኋል አላችሁ። ደስታችሁን ደግሞ ማንም አይወስደውም አላችሁ። ሰላሜን እተውላችኋለሁ። ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም ያለ አይደለም። ያንን ከዓለም ልናገኘው ያልቻልነውን ያንን ከዓለም ያልጨበጥ ነውን ሰላም ነው ጌታ በትንሣኤው ጊዜ ምን ያለልን ሰላም ለእናንተ ይሁን ያለልን ይህንን አዋጅ የነገረው አምላካችን በተዘጋ ቤት ውስጥ ለነበሩት ሰዎች ነው በዚያ በተዘጋ ቤት ውስጥ የነበሩት ሁለት አይነት ሰዎች ናቸው አንድ ተጠራጣሪዎች እነ ቶማስን ያሉ የመሰሉ ምክንያቱም ቶማስ ምን አለ እጄን በችንካሮች ውስጥ መጀመሪያ ያለው ምን እንደነበረ ችንካሩን የችንካሩን ምልክት እጆቹ ላይ ምናን ካላልኩኝ ካላየው ያ ብቻ አይበቃኝም አለ። ማየት ብቻ አይበቃኝም አለ። ነገር ግን በችንካሩ ቀዳዳ ማለት ችንካሩ በበሳው ቀዳዳ ላይ እጄን ካላስገባሁኝ ምን አለንም ማለ አላምንም አለ። ስለዚህ እዛ ቤት ውስጥ የነበሩት እነማን ነበሩ? የማያምኑ ነበሩ። ሌሎኞቹ ደግሞ ሰዎች ደግሞ ቢያምኑም እንኳን እዚያ ቤት ውስጥ የነበሩት ምን አይነት ሰዎች ነበሩ? የፈሩ ሰዎች ነበሩ። ሰውን የፈሩ ሰዎች ነበሩ። ሁኔታውን የፈሩ ሰዎች ነበሩ። ዘመኑን የፈሩ ሰዎች ነበሩ። በነዚያ ላይ ነበረ ደጁ ተዘግቶ የነበረው። በነገራችን ላይ ወደ ኦሪት ዘፍጥረት ምዕራፍ ሶስት ላይ ስትሄዱ አዳምን ከገነት ውጪ አድርጎ ገነት በላዩ ላይ እንዲዘጋ ያደረገው እነዚህ ሁለት ነገሮች ናቸው። ምን ምን? አለማመንና ምን? ፍርሃት ናቸው። አለማመንና ፍርሃት ናቸው። አዳም በሰይጣን ምክር ተታሎ የአምላኩን ቃል መጠራጠር ጀመረ። ምንድን ነበር አምላካችሁ ያላችሁ አላቸው? ሰይጣን ለሄዋን በሄዋን በኩል ለአዳም ምንድን ነው ያላችሁ? ምንድን ነው የነገራችሁ? ይነገራችሁ እሱ እኮ እናንተን ልክ እንደርሱ እንዳትሆኑ አምላክ እንዳትሆኑ ብሎ ነው እንጂ እኮ አትሞቱም አላቸው። ተጠራጠሩ የእግዚአብሔርን ቃል። ሲበሉ ደግሞ በኃጢአት ሲወድቁ ደግሞ እርቃናቸውን ሲያዩ ምን አሉ ነው የሚለው አዳም ምን አለ ነው የሚለው ፈራ ምክንያቱም እግዚአብሔር ወደ ገነት በመጣ ጊዜና በገነት መካከል በተመላለሰ ጊዜ አዳም የለም ነበረ ከቦታው እግዚአብሔርን ከሚገናኝበት ቦታ አልነበረም ስለዚህ እግዚአብሔር ምን አለው አዳም አዳም ወዴት ነህ አለው የት ነው ያለኸው አለው ይህኔ ምን አለ ድምፅህን በሰማሁ ጊዜ ፈርቼ በገነት ዛፎች መካከል ተሸሽጌአለሁ አለው ተሸሽጌ ያለው አለ። ፍርሃትና ጥርጥር ነበረ አዳምን ከገነት ደጃፍ ውጪ ያደረገው። የተወደዳችሁ አባቶቼ እና እናቶቼ፣ ትንሽ ደቂቃ በዚህ በዝግ ቤት ህይወት ላይ እንድናስብ እፈልጋለሁ። ምን አይነት ህይወት ነው እየመራን ያለነው? ምን አይነት ኑሮ ነው እየመራን ያለ ነው ፍርሃትና አለማመን የተዘጋ ህይወትን ነው የሚሰጠን። ፍርሃትና አለማመን የጭንቀትን ህይወት ነው የሚሰጠን። እግዚአብሔርን ማመን ሲያቅተን ሰውን ማመን ያቅተናል። ሰውን ማመን ሲያቅተን ራሳችንን ማመን ያቅተናል። ራሳችንን ማመን ሲያቅተን ፍርሃትን ማመን ይቀለናል። ስለዚህ የምንፈራው ነገር ሁሉ በእኛ ላይ እንደሚደርስ አድርገን ማሰብ እንጀምራለን። ስንቶቻችንን ነው ፍርሃት እግር ከወርች አስሮን የህይወትን እርምጃ እንዳንራመድ የኑሮን እርምጃ እንዳንራመድ አድርጎ ያሰረን? ስንት ትዳር ነው በትዳር የሚገኘውን ደስታ እንዳያገኝ ያ ቤት ያች ሚስት፣ ያ ባል ከትዳር የሚገኘውን በረከት እንዳያገኙ አለማመንና ፍርሃት የያዛቸው። ልቤን በሙሉ ለእርሱ ብሰጥ አንድ ቀን ቢተወኝስ? ቢጎዳኝስ? የለም፣ ዘጠኙን አስቀምጬ በአንዱ ይጫወታለሁ። ሃሃ እሷንም አላምንም። የተወሰነ የምንኖርበትን አብረን የምንወያይበትን የጋራ የሆነብን ነገር ትንሽ እየተወያየ እየተነጋገርን እንኖራለን። ኑሮ ነው ያው እንኖራለን፣ ግን በፍጹም ልቤን አልሰጣትም። አንዳችን ለአንዳችን እንድንሰጥ አንድ አካል እንድንሆን እግዚአብሔር ፈጥሮን ሳለን የኑሮ አጋር እንድንሆን እግዚአብሔር ሰጥቶን ሳለን ፍርሃትና አለመተማመን የትዳራችንን ደስታ የነጠቀን ስንቶቻችን ነን? በሀገራችንስ ያለው ምንድን ነው? መበላላታችን፣ መነካከሳችን፣ መጋደላችን፣ ደም መቃባታችን ከምን የመነጨ ይመስላችኋል? ለህዝብ ከማሰብ ወንድም ወንድሙን መጥላቱ አንዱ ጎሳ ሌላውን ጎሳ መጥራቱ ከምን የመነጨ ይመስላችኋል ለዚያኛው ጎሳ ከማስ በፍጹም ከሁለት ነገሮች ነው የመነጨው ልንገራቸው እነዚህ ነገሮች የመነጩት ከምንድን ነው? ከፍርሃትና ከምን ካለማመን ከፍርሃትና ካለማመን የሚያሳዝነው ፍርሃትና አለማመን አስሮን መያዝ ብቻ ሳይሆን ሌላ ነገር እንኳን የሚፈታንን ነገር እንዳናይ እንኳን ይከልልብናል። ለዚያ ነው በዝግ ቤት የሚመሰለው። ከዚያ ከጨመደደን ከዚያ ካሰረን ነገር ባሻገር ምንም ነገር ማየት አንችልም። ከዚያ ካለንበት ነገር ባሻገር ምንም የምናየው ነገር የለንም አንዳችን ለአንዳችን። ፍቅርን ብንሰጥ፣ ህይወታችንን ብንሰጥ፣ በመተማመን ብንኖር፣ በደስታ ብንኖር፣ ፍርሃትን ብናርቅ የሚገኘውን ደስታ አናይም። ለእኔ ህይወት የማውቀው እኔ ነኝ ብለን ራሳችንን ግርግዳ ከለነን ከዛ የምንወጣበትን ቦታ ደግሞ በአስራ ሁለት ቁጥር ምስማር ቸንክረነው እንዳይከፈት አድርገነው እናስቀምጠዋለን። ፍርሃትና አለማመን በዝግ ቤት ውስጥ አስሮናልኛል። የኢትዮጵያ ሁኔታ ይህ ነው። የብዙዎቻችን ቤት ሁኔታ ይህ ነው። የኑሯችን ሁኔታ ይህ ነው። በትዳር ህይወት ብቻ አይደለም፣ በግል ኑሯችን ልናድግበት እግዚአብሔር እድል ሲሰጠን ኑሯችን የሚሰምርበትን ነገር እግዚአብሔር እድል ሲሰጠን ያንን አንድ እርምጃ እንዳንራመድ ፍርሃትና አለማመን ይይዘናል። ስለዚህም ኑሯችን መቃብር ሆኖብን ግርግዳ በዙሪያችን ላይ አድርጎብን ሌላ ማየት አቅቶን ከኛ ከዚያ ህይወት፣ ከዚያች ኑሮ፣ ከዚያች ዕለት ባሻገር ማየት አቅቶን ታስረን ነው ያለ ነው። የደቀ መዛሙርቱ ህይወትና ኑሮ የሚያሳየው ይሄንን ነው። በዚያ ህይወት ውስጥ ነው። ክብር ምስጋና ለአምላካችን ይሁን። አምላካችን የሚመጣው ስሙ ይክበር ይመስገን። ተስፋ የሚያስቆርጥ አይደለም። ታዲያ ማነው የሚያወጣን? ትሉኝ ይሆናል። የሚያወጣን አለ ሞትን ድል ያደረገው የሞትን ማሰሪያ ምን ያለው የፈታው። ሞት እኮ ማስፈራሪያ ነበረ ለሰይጣን። እኛ የነበርንበትን ሁኔታ ነቢዩ ምን ይላል? በሞት ፍርሃት ውስጥ ታስረው በጨለማ ነበሩ ነው የሚለን። በሞት ፍርሃት ውስጥ ነበርን። ሞት የሚያስፈራራን ነበረ። ፍርሃታችን ሞት ነበረ። ነገር ግን ሞትን ድል ያደረገው ጌታ ለነዚያ ለደቀ መዛሙርቱ በዝግ ቤት ታያቸው። እንዴት ደስም የሚያሰይቃሉ! ለነዚያ ለደቀ መዛሙርቱ ሳይከፈቱ ነው የሚለው ደጆች ሳይከፈቱ በዝግ ቤት ውስጥ ገብቶ ታያቸው። አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ የኔና የእናንተን ኑሮ እግዚአብሔር ለመቀየር ምንም ነገር አያስፈልገውም። ባለንበት ህይወት በምናዝንበት ህይወት፣ በተሸበርንበት ህይወት፣ በተጨነቅንበት ህይወት በተዘጋው በር ገብቶ ሰላም ለናንተ ይሁን ማለት የሚችል አምላክ ነው። አሁንም ይበለን አምላካችን፣ በኑሯችን ላይ ይበለን፣ በሀገራችን ላይ ይበለን አምላካችን። እሱ ነው ታሪካችንን መቀየር የሚችለው፣ እሱ ነው ኑሯችንን ሁሉ መቀየር የሚችለው፣ እሱ ነው ሁለንተናችንን ሁሉ መቀየር የሚችለው። ለዚህ ነው ደቀ መዛሙርቱ ከነበሩበት ከታሰሩበት ህይወት የሚፈታቸው አምላክ በመካከላቸው ቆመ። በድንጋጤ ማየት ጀመሩ። በፍርሃት ማየት ጀመሩ። ያ ሞተ አለቀለት በቃለት ያሉት አምላክ መካከላቸው ቆመና ምን አላቸው? ሰላም ለናንተ ይሁን አላቸው። ጌታንም ባዩት ጊዜ ይላል፣ እህ ምን አላቸው ይላል፣ ደስ አላቸው። ደስ አላቸው። ያፍራታቸው ምን ሆነ ምን ሆነ ተወገደ። ደስ አላቸው። ጌታንም ባዩ ጊዜ ደስ አላቸው። አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ የኛ የደስታችን ምንጭ፣ የእውነተኛ ደስታችን ምንጭ አምላካችን ነው። የሚገርማችሁ በዚህ ብቻ አላበቃም። ዞር አለና ሲያይ ማንን አየው? እዛው ዝግ ቤት ውስጥ ቶማስ ቶማስን አየውና ቶማስ አለው፣ ና አምጣ እጅህን በችንካሬ ውስጥ ምን አድርግ ማለት በችንካሩ ቀዳዳ ችንካሩ በበሳው የእጄ ቀዳዳ ውስጥ ምን አድርግ አስገባንካ አለው። ና ዳሰኝ አለው። ና እመንብኝ አትጠራጠር፣ እመን እንጂ አትጠራጠር። ና ተለማመደኝ፣ ና ቅመሰኝ፣ ና ፍቅሬን እይ፣ ነይ ተመልከችኝ። ከሩቅ አጥኝ ታሪኮ፣ ክርስትናችን በሩቅ ነው ያለው። እግዚአብሔርን ቀርበን የቀመስ ነው። ማንን ቅረቡ፣ ሀቤሁ ወያበርህ ለክሙ ወይታፈር ገጽክሙ፣ ቅረቡ ፊታችሁም ይበራል። አያፍርም ኑሯችሁ፣ አያፍርም ሕይወታችሁ፣ አያፍርም ልመናችሁ። ነው እኮ የሚለን አምላካችን። ግን በሩቅ ነው ያለ ነው እንዳንርቅ የክርስትናን ጥቅም እናውቀዋለን። ስለዚህ ምን መጣለን እናስቀድሳለን። እንዳንቀርብ እንፈራለን። መታሰር ነው እንላለን፣ ባላገርነት ነው እንላለን፣ አለማወቅ ነው እንላለን፣ ከሰው መለየት ነው እንላለን። ክርስትናችንን እንደ ጅልነት ቆጥረ ነው ሳንቀርብም ሳንርቅም አለን። የቶማስ ሕይወት ይሄ ነው። ነገር ግን አምላካችን አለ፣ ሰላም ለእናንተ ይሁን ከተዘጋችሁበት ቤት የማወጣችሁ እኔ ነኝ። ሰላም ለእናንተ ይሁን ከተጨነቃችሁበት ሕይወት የማወጣችሁ ነኝ። ሰላም ለእናንተ ይሁን። ቅረቡ፣ አለ እዩኝ። ቶማስ መጣና ጌታን አየው፣ ዳሰሰው፣ እና ምን አለ ጌታዬ አምላኬ አለ እግዚአብሔር ወአምላኬ የሃይማኖት መግለጫ ነው እንጂ የአድናቆት ቃል አጋኖ አይደለም። እውነት ነበረ። የተነሳው ጌታ ጌታና አምላክ እንደሆነ መሰከረ። ያ እምነቱ እዚያ ዝግ ቤት ውስጥ አልቀረም። ያ እምነቱ እዚያ ጓሮ አልቀረም። ያ እምነቱ እዚያ መቃብር አልቀረም። ከዚያ ተነስቶ ወደ ሕንድ ሄደ። በዚያ ለነበሩት ሰበከላቸው አምላካቸውን። በዚያ በህንድ ሀገር ሆኖ በማያውቀው አገር አምላኩን ተናገረ። ከሞት የተነሳውን ጌታ ላሳውቃቸው አለ። ቡድሃ አይደለም አለ፣ ክርሽና አይደለም አለ፣ ካርማ አይደለም አለ። የአምላካቸውን ጌትነት ተናገረ። ምን እንዳደረጉት ታውቃላችሁ? ቆዳውን ገፈው ስልቻ አውጥተው ነው የገደሉት። የቤተ ክርስቲያናችን ትውፊት እንደሚነግረን ያች ቶማስን የነካችው እጅ ማለት ይቅርታ፣ አምላኩን የነካችው እጅ ያች የትንሣኤውን ጌታ የነካችው እጅ ሕያው ሆና በረከት ሆና ትኖር ነበር። እንዲያውም እነዚያ የህንድ ክርስቲያኖች በእርሱ እምነት ያመኑት የህንድ ክርስቲያኖች ያችን ሕያው የሆነች እጅ በመንበራቸው ላይ አስቀምጠው ታላላቅ ድንቅና ታምራት ሲሰራ ነበር፣ ነው የሚለው። ጌታዬ አምላኬ አለ። አምላካችን ዛሬም ይመጣል፣ በየቀኑም ይመጣል። ወደ ተዘጋው ኑሯችን፣ ሰው ወደማያውቀው ኑሯችን ይመጣል። ሰላም ለእናንተ ይሁን ሲላችሁ? መልሳችሁ ምንድን ነው? ودم من نالك سبت نوراج ودم من نازن بت نوراج سلام لكل كموسي عندك أداسي سلام نفسك ان الله، قال وده ما معتشو سمتع وده بصوتات شو سمتع وده شجرات شو سمتع سلام لنانتا يهون سيل ከችግራችሁና ከኑሯችሁ ጋር ነው እዛው ያላችሁት፣ ድምፁን ሳትሰሙት ነው ወይስ? አዎ እንደ ፈቃድህ ከአንተ ጋር ነኝ እንደ ቃልህ ይደረግልኝ ትላላችሁ። ባለፈው ሳምንት አንድ ቦታ ነበርኩኝ ትንሣኤን ለማክበር አንዲት እናት አገኘሁኝ። እዚህ የምትመጣ ቀሲስ አለች፣ ሁሌ ላናገር ነበረ እነግራለሁ እያልኩ ነበር። እግዚአብሔር ያደረግልኝ ልጅም እምቢ ብሎኝ ነበር አለችኝ። ባሌን በጣም ወደዋለሁ። ጀግና ነው፣ የእምነት ጀግና፣ ባምላኩ የጸና ነበር። እኔ ግን ተሸነፍኩኛል በቃ እግዚአብሔር ላይ ሰማኝ ነው፣ እግዚአብሔር ላይ አየኝ ነው ብዬ ትዳሬን ጥዬ ልኮበልል፣ እየወደድኩት እያፈቀርኩት ባሌን፣ እሱም ሌላ ሚስት ያግባና ያላገኘውን ልጅ ያገኝ ብዬ ልሄድ ነበር። ያንን በወሰንኩበት ሳምንት ወደዚህ ቤተክርስቲያን መጣሁ አለች። ስለ አጋር፣ ስለ አብርሃምና ስለ ሳራ ትምህርት ይማር ነበር። ሳራ በአምላኳ ተስፋ ቆርጣ ወደ አጋር ዘንድ ግባ እንዴት እንዳለች ሳነብ፣ ስማር፣ ሳውቅ የዚያን ሁለት ቤት የገባሁኝና አምላኬ ፊት አለቀስኩኝ። አምላኬ ሆይ ስማኝ፣ እባክህ እባክህ እየኝ እባክህ ተመልከተኝ፣ ወደ ችግሬ ወደ ጓዳዬ ተመልከተኝ። ያልኩት ይገርማል አለች ሰኞ ዕለት ጸነስኩኝ ያለች ዛሬ የሁለት ልጆች እናት ናት። እግዚአብሔር ይክበር ይመስገን። ምንድን ነው ችግራችሁ? ምንድን ነው የተዘጋችሁበት? ኑሯችን ፈቀቅ እንዳይል የሚያደርገን ምንድን ነው ችግራችን? እግዚአብሔርን ትጠሩታላችሁ። ሰላም ለእናንተ ይሁን። እንደ አምላካችሁን ትጠሩታላችሁ። ሁልጊዜ እንደምነግራችሁ ይሄ ይሄ አውደ ምህረት ነው ምህረት የሚፈስበት ነው ትጠቀሙበት አላችሁ የትንሣኤው ጌታ ዛሬም በእያንዳንዳችን ቤት የሚለን ይህንን ነው ሰላም ለናንተ ይሁን ሰላም ለናንተ ይሁን ሰላም ላንተ ይሁን ሰላም ላንቺ ይሁን ነው የሚለን ይህን ሰላም ለመቀበል በአምላካችን ለመታመን ፍርሃታችንን ለማስወገድ አምላካችን እግዚአብሔር ይርዳን፣ ቅዱስ ፈቃዱ ይሆነልን።